ሰላም! ለእናንተ ይሁን። ጋቢና ቪኦኤ ከአሜሪካ ድምፅ ተጀመረ። ዛሬ ምሽት ከሚሰሙት ጉዳዮች መካከል እኛ በአጋጣሚም በስራ አጋጣሚ ያየናቸውን ችግሮች እህቶቻችን ዳግም እንዳያጋጥማቸው ብለው ተቀናጅተው በዚህ ደረጃ ስለሰሩ መጀመሪያ በራሴና በእናንተ ስም እንድታመሰግኑልኝ እፈልጋለሁ። ሀሽታግ ለህተ በተሰኘ ዘመቻ አማካኝነት በድሬዳዋ ከተማ የሚኖሩ ወጣቶች ለአምስት መቶ ሴት ተማሪዎች የሚሆን የንጽህና መጠበቂያ ቁሳቁስ ልገሳ አድርገዋል። ሙሉ ዘገባው በምሽቱ ይደመጣል። የተፈናቀሉ ዜጎችና የተለያዩ ከመኖሪያ ቀያቸው በተለያየ ሁኔታ የሚኖሩ ሰዎችን ይጨምራል። ለምሳሌ ወታደሮች፣ ተማሪዎች የመሳሰሉትን እነሱ ነው የሚጨምር ስለሆነ ሰዎችን በሚያካትት መልኩ እየተዘጋጀንበት ነው ማለት ነው። ስለዚህ የተፈናቀሉ ሰዎች ባለን ኦርጋናይዝ በሆነው መረጃ መሰረት ድምፅ እንዲሰጡ የሚደረግበትን እድል አንደኛው ቦርክ የሚያው ከልፈው በጣም ኢትዮጵያ ምርጫ ከማከናውኗ በፊት የጸጥታና ደህንነት ጉዳይን እንድታስቀድም የመከረው ውይይት ከሰሞኑ ተደርጓል። ሙሉ ዘገባው በተመሳሳይ በምሽቱ ይደመጣል። እነዚህና ተጨማሪ ጉዳዮች የተካተቱበትን መሰናደው ሀብታሙ ስዩም እመራለሁ። ኤልያስ አስማረ ቅንብሩን ያከናውናል። ከሁሉ አስቀድሞ አጫጭር የዓለም ዜናዎች ይሰማሉ። ስመኝ ሸቆየ አመሰግናለሁ ሀብታሙ። አድማጮች በድጋሚ እንደምናምሽታችኋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ጠቅላይ ሚኒስትር አብይ አህመድን ትላንት ስልክ ደውለው አነጋግሯቸዋል። የዩናይትድ ስቴትስ እና የኢትዮጵያ ግንኙነት አስፈላጊነት ብሊንከን ለጠቅላይ ሚኒስትር አብይ በአጽንኦት ያነሱላቸው መሆኑን የውጭ ጉዳይ መስሪያ ቤቱ ቃል አቀባይ ቢሮ ትላንት ከሰዓት በኋላ በወጣው ጽሑፍ አስታውቋል። ትግራይ ውስጥ ያለው ሰብአዊ ቀውስ በእጅጉ የሚያሳስባቸው መሆኑን የውጭ ጉዳይ ሚኒስትሩ መግለጻቸውንና ሌላ የሕይወት መጥፋትን ለማስቀረት እንዲቻል መንግስቱ ፈጥኖ ሙሉና ያልተገደበ ሰብአዊ ድጋፍ እንዲደርስ እንዲያደርግ ማሳሰባቸውን ቃል አቀባዩ አመልክቷል። ዩናይትድ ስቴትስ ለኢትዮጵያ የለውጥ አጀንዳ፣ ለመጪው ብሔራዊ ምርጫ፣ ለአካባቢያዊ ሰላም ጸጥታና ደህንነት፣ ለዲሞክራሲና ለሰብአዊ መብቶች መከበር፣ ለፍትህ ተጠያቂነት ማስፈን፣ ለሁሉም ኢትዮጵያውያን ኢኮኖሚያዊ ብልጽግና ድጋፏን መስጠት እንደምትቀጥል የውጭ ጉዳይ ሚኒስትር ቶኒ ብሊንከን ለጠቅላይ ሚኒስትሩ በድጋሚ ያረጋገጡላቸው መሆኑንም የውጭ ጉዳይ መስሪያ ቤቱ ቃል አቀባይ ጽሁፍ አስታውቋል። በኢትዮጵያ የትግራይ ክልል ያለው ሁኔታ አሁንም አስከፊ መሆኑን በትላንት ዕለታዊ ገለጻቸው ያመለከቱት የተባበሩት መንግስታት ድርጅት ቃል አቀባይ ስቴፋን ዲጃሪች አሁንም ለብዙ መቶ ሺህ የክልሉ ነዋሪዎች እርዳታ እየደረሰ እንዳልሆነ ተናገሩ። በተለይም ሁለት ሶስተኛው የክልሉ ህዝብ በሚኖርበት በገጠራማው አካባቢ የኢኮኖሚ እንቅስቃሴ፣ የኤሌክትሪክ፣ የመገናኛን ጨምሮ መሰረታዊ አገልግሎት እንደ ተቋረጠ ነው ብለዋል። ባንኮችም ከዋና ከተማዋ ከመቀሌ በስተቀር እንደ ተዘጉ ናቸው ያሉት ቃል አቀባዩ ይህም የእርዳታ ድርጅቶችና ሌሎችም መሰረታዊ አገልግሎት ለማድረስ የሚያደርጉትን እንቅስቃሴ ያደናቀፋል ነው ያሉት። ውጊያው ሰብል መሰብሰቢያ ወቅት ላይ በመቀስቀሱ ገበያ ላይ የምግብ እጥረት እንደሚታይ ተገልጿል ያሉት ዱጃሪች በዓለም የጤና ድርጅት እምነት በክልሉ ካሉት ሆስፒታሎች 80 ከመቶ ከአገልግሎት ውጪ ናቸው የግጭቱ መቀጠል ከአስተዳደራዊ ቢሮክራሲው ጋር ተደምሮ ለችግረኞች የእርዳታ ተደራሽነትን ለማድረግ የሚደረገውን ጥረት አዳጋች አድርጎታል ካሉ በኋላ ያለ እንቅፋት መድረስ እንዲቻል ለችግረኞችም ጥበቃ የሚሰጥበት አስቸኳይ እርምጃ እንዲወሰድ መማጸናችንን እንቀጥላለን ብለዋል። አያይዘውም በቅርቡ በኢትዮጵያ ጉብኝት ያደረጉት የድርጅቱ ከፍተኛ ባለስልጣናት ችግሩ ሊባባስ እንደሚችል ከሚረዱት የኢትዮጵያ ባለስልጣናት ጋር ፍሬያማ ውይይት አድ አድርገዋል ብለዋል። የኢትዮጵያ የአደጋ ስጋት ስራ አመራር ኮሚሽን ምትኩ ካሳ በትግራይ ክልል በአሁኑ ወቅት በመንግስትና አጋር ድርጅቶች አማካኝነት ለ ሁለት ነጥብ አምስት ሚሊየን ዜጎች እርዳታ እየተሰጠ መሆኑን መናገራቸውና በክልሉ አብዛኛው ክፍል በአሁኑ ጊዜ ለእርዳታ ተደራሽ መሆኑን ተናግረዋል። የዩናይትድ ስቴትስ የመወሰኛ ምክር ቤት በዶናልድ ትራምፕ ላይ የመሰረተውን ክስ በቀጣይ ሳምንት መስማት ይጀምራል። የፊታችን ማክሰኞ አንድ መቶዎቹም የህግ መወሰኛ ምክር ቤቱ አባላት ተሰይመው በቀድሞ ፕሬዚዳንት ላይ የተመሰረተውን ክስ ማድመጥ ይጀምራሉ። የቀድሞ ፕሬዚዳንት ትራምፕ ደጋፊዎች ጆ ባይደን ያሸነፉበትን ፕሬዚዳንታዊ ምርጫ ውጤት እንዲሰረዝ ለማድረግ የዩናይትድ ስቴትስ ምክር ቤትን በመውረር የፈጸሙትን ጥቃት ተከትሎ የተወካዮች ምክር ቤቱ ሳምንት ባልሞላ ጊዜ ውስጥ ያቀረበባቸውን አመፅ የመቀስቀስ ክስ ወደ መወሰኛ ምክር ቤቱ መርቶታል። በዚህም ዶናልድ ትራምፕ ሁለት ጊዜ በምክር ቤት የተከሰሱ ብቸኛው ፕሬዝዳንት ሆነዋል። በቀጣዩ ሳምንት የመወሰኛ ምክር ቤቱ ችሎት ሲጀመር በፕሬዝዳንታዊ ምርጫ ውጤት የተናደዱ ጽንፈኞች ቁጣቸው ሊባባስ ይችላል የሚል ስጋት አለ። በዚህም ምክንያት መዲናዋ ዋሽንግተን ውስጥና አካባቢዋ የጸጥታ ኃይሎችንና ፖሊሶች በከፍተኛ ደረጃ ዝግጁ ሆነው ጥበቃ እንደሚያደርጉ አስታውቀዋል። የባይደን አስተዳደር ባለዝቅተኛ ገቢ ሀገሮች የኮቪድ-19 ክትባት እንዲዳረስ ድጋፉን ሰጠ። የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን አስተዳደር ለዓለም ድሆች ሀገሮች የኮቪድ-19 ክትባት ለማቅረብ የታለመውን ኮቫክስ የተሰኘውን ስብስብ መደገፍ አስፈላጊ መሆኑን አስምሮበታል። የሆነ ሆኖ የዚህ ስብሰባ ተባባሪ መሪ ለሆነው በአጽንኦት ስሙ ጋቪ ለሚባለው በዓለም ዙሪያ ክትባቶች እንዲዳረሱ ለመስራት የተቋቋመው ዓለም አቀፍ ሕብረት እንዲሰጥ ባለፈው ታኅሳስ ወር ከተፈቀደው አራት ቢሊዮን ዶላር ሌላ ተጨማሪ የገንዘብ ድጋፍ አለመመደቡን አስታውቋል። አዲሱ የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን ቃለ መሐላ ፈጽመው አስተዳደሩን በተረከቡ ማግስት ነው ዩናይትድ ስቴትስ በኮቫክስ ስብስብ እንደምትሳተፍና

ጋቢና ቪኦኤ ከአሜሪካ ድምፅ የሚተላለፍ የአዲሱ ትውልድ ድምፅ ነው። ለማናቸው አስተያየቶችና ጥቆማዎች የማኅበራዊ መገናኛ አውታሮቻችንን ይጠቀሙ። ቪኦኤ አምሃሪክ በፌስቡክም ሆነ በትዊተር ላይ የምንገኝበት አድራሻችን ነው። ወደ ቀዳሚው ዘገባ እናምራ። ሐሽታግ ለእህቴ በሚል መሪ ቃል የተሰባሰቡ የድሬዳዋ ከተማ ተወላጅ ወጣቶች ከተለያዩ አካላት ያሰባሰቧቸውን የሴት ልጆች ንጽህና መጠበቂያ ቁሳቁሶች አምስት መቶ ለሚሆኑ የከተማና የገጠር ተማሪዎች ሰጥተዋል። ድጋፉ የተማሪዎቹን የአንድ ዓመት ፍላጎት የሚሸፍን ነውም ተብሏል። ጸጋ ፍጹም የዚህ በጎ እንቅስቃሴ አስተባባሪ ከሆኑት ወጣቶች መካከል አንዷ ናት። ከዘጋቢያችን አዲስ ቸኮል ጋር አጭር ቆይታ አድርጋለች። በመጀመሪያ የዕድሉን ስለሰጠን በሃሽታግ ለእህቴ እና በጣም እናመሰግናለን ውስጥ የወጣቶች እንቅስቃሴ ውስጥ በማስተባበር ሂደት እየሰራ እንገኛለን። እስኪ ይሄ ሃሽታግ ለእህቴ የሚለውን ሴት በመሆናችን እና ወጣት በመሆናችን በአካባቢያችን ያለውን ችግር በመመልከት የተለያዩ እንቅስቃሴዎች ሲኖሩ በወቅታዊ ፕሮጀክት ነው የወር ንጽህና መጠበቂያ ማሰባሰብ ሂደት ላይ ነን። በዚህም ደግሞ የመጀመሪያው መርሃ ግብር እያስተዳዳል። ይህን ስራ የምትሰሩ በሀገር አቀፍ ደረጃ ነው ወይስ ድሬዳዋ ነው? እንደምንሻለት በምስራቅ ሐረርጌ በድሬዳዋ የተንቀሳቀስን ነው። ሰፋ ስናደርገው ደግሞ ተደራሽነት በመላ ኢትዮጵያ ነው። እንደመጀመሪያ ዙመር ማህበር ለአምስት መቶ ተማሪዎች የአመት የወራ ንጽህና መጠበቂያ ሴት ተማሪዎች ያንን ነገር መጠቀም ለማይችሉ ሴት በማሰባሰብ የአመት ሴት ተማሪዎች በቀጣይ ስ ከድሬዳዋ ላይ ብቻ ነው ቀጣይ ሌላ እንደ መነሻ እንደ ሀገራችንም እንደ ድሬዳዋ ልጅ እንደ መሆናችንም በድሬዳዋ ብንነሳ በተለያዩ ምስራቅ የኢትዮጵያ ሀገር ክፍሎች ለት ይዘነዋል። የሀሽታግ ለእህቴ ተጠቃሚ ከሆኑ ተማሪዎች መካከል አንዷ ስለ ስጦታው የተሰማትን እንዴት ገልጻለች። ሽልማት ሽፈራው እባላለሁ። የምስራ ጀግኖች አንደኛ ደረጃ ትምህርት ቤት ተማሪ ነኝ። የስምንተኛ ክፍል ተማሪ ማለት ነው። ያው ዛሬ የመጣሁት የሞዴስ ሴቶች የሚያስፈልግ ድጋፍ እንሰጣለን ታገኛላችሁ በሚል ነበር የመጣሁት እና ተማሪዎችን በክዬ ለመቀበል ነው የመጣሁት። ምን ያለ ተማሪዎች በተለይ ለሴት ተማሪዎች ምን ያል ጠቃሚ ነው ብለሽ ታስቢያለሽ? እጅግ በጣም አስፈላጊ ነው። ማለት ብዙ ሴቶች የመንግስት ትምህርት ቤት ውስጥ ብዙ ችግረኛ ተማሪዎች አሉ እና ብዙ እየተረዱ በደብተር በዩኒፎርም እየተረዱ ያሉ ይሄ ግን ታስቦ ከዚህ በፊት እየተደረገ እንደዚህ ድጋፍ የለምና ደብተር፣ ዩኒፎርም ምናምን ድጋፍ ይሰጡ አሉ። እንደዚህ ግን የታሰበ ነገር አልነበረም። ይሄ በማታሰቡ በጣም ደስ ብሎናል። እናመሰግናለን። በወቅቱ በክብር እንግድነት የተገኙት የድሬዳዋ ትምህርት ቢሮ ኃላፊ ወይዘሮ ሙሉካ ማመድ ሌሎች እድሉ ያላቸው ወጣቶችን በየአካባቢያቸው ተመሳሳይ በጎ ፍቃድ ስራዎች ላይ እንዲሳተፉ ጥሪ አቅርበዋል። ሀሽታግ ለእህቴ በሚል በማህበራዊ ሚዲያ ተሰባስበው ለትውልድ አካባቢያቸው ድሬዳዋ የበጎ ፍቃድ ስራ እየሰሩ ያሉ ወጣቶችንም አመስግነዋል። ትምህርት ቢሮ ስምና በእናንተ በተማሪዎች ስም እንዲሁም በትምህርት ቤት አመራር ስም ይሄን ትልቅ የተቀደሰ አላማ ለእህቶቻችን እኛ በአጋጣሚ ወይም በስራ አጋጣሚ ያየናቸውን ችግሮች እህቶቻችን ዳግም እንዳያጋጥማቸው ብለው በተወለዱበት ሀገር ጀምረው ለሁሉም ኢትዮጵያ ለማስፋፋት ስራውን የጀመሩትን እነዚህ ወጣቶች በማህበርም በግለሰብ ኢኒሽቲቭ መነሳሳቱ አይዲያው ቢመጣም ተቀናጅተው በዚህ ደረጃ ስለሰሩ መጀመሪያ በራሴና በእናንተ ስም እንድታመሰግኑልኝ እፈልጋለሁ። ያው በመቀጠል ትልቅ ቅድም ቤዛዊት ብዙ ሀሳብ አንስታለች። በሀገራችን እየተሰራ ያለው ስራ በተለይ በወጣቶችም በተለያዩ በጎ ስራ ተሳትፈው ሕብረተሰብን ከማገልገል አንጻር ሰፊ ስራ እየተሰራ ነው። ከዚህም ውስጥ አንደኛ ተማሪዎች በትምህርት ቤት ሁኔታ ምቹ ሁኔታ ተፈጥሮላቸው በተለይ ሴት ተማሪዎች የተለያዩ ተፈጥሯዊ እና ሰው ሰራሽ ችግሮች ማጋጥማቸው ከትምህርታቸው ወደ ኋላ እንዳይመልሳቸው በምን መልኩ መደገፍ አለብን? የተረሱ ህዝብ ወይም ሰው ጋር በብዛት አሁን የትምህርት ቁሳቁስ የተለያዩ ድጋፎች በትምህርት ቤት ደረጃ ይደረጋል። እናሰባስባለን። እኛም ይሄን ግን በዚህ ደረጃ በመንግስት ደረጃ ይዘናቸው የምንሰራቸው ስራዎች ቢኖሩም ችግር ፈቺ በሆነ መልኩ ተማሪው ሳይቸገሩ ሁሉም ጋር በተለይ በየወሩ ይሄን ገዝተው መጠቀም የማይችሉ ተማሪዎች ንጽህናቸውን ለመጠበቅ በአግባቡ እንዲጠቀሙበት አንዱ ሴት ተማሪዎች ከትምህርታቸው እንዳይቀሩ፣ ወደኋላ እንዳይመለሱ፣ እንዳይሸማቀቁ ከሚያደርጉ ስራዎች አንዱ ትልቅ ስራ ነው። ይሄ ድጋፍ ሲደረግ በዚህ ጎን ለጎን የግንዛቤ ስራ መሰራት አለበት። የወራባ መጠበቂያ መወደ ይሱ ለከተማ ተማሪዎች አንድ አገልግሎ የሚጣለው አይነት ሲሆን ለገጠር ተማሪዎች ግን እየታጠበ ለሁለት ዓመት አገልግሎት የሚሰጥ አይነት እንደተሰጣቸው ለማወቅ ተችሏል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። ኢትዮጵያ ከወራት በኋላ የሚደረገው ምርጫ ነጻና ገለልተኛ እንዲሆን በሀገሪቱ የተከሰቱ ግጭቶች ሊቆሙና ሰብአዊ እርዳታ ለሚያስፈልጋቸው በአስቸኳይ ሊዳረስ እንደሚገባ በዩናይትድ ስቴትስ ምክር ቤት የውጭ ጉዳዮች ኮሚቴ አዲስ ሊቀመንበር ሆነው የተመረጡት ግሪጎሪ ሚክ ተናግረዋል። ሚክ ይህንን ያሉት ዩናይትድ ስቴትስ በአፍሪካ ላይ የሚኖራትን ፖሊሲ በተመለከተ የዓለም አቀፍ ስልቶችና ጥናት ማዕከል ባዘጋጀው የድረገጽ ውይይት ላይ ሲሆን በቅርቡ ምርጫ ያካሄደችውን ዩጋንዳን ጨምሮ አሜሪካ ከአፍሪካ ሀገሮች ጋር ትኩረት አድርጋ ስለምትሰራባቸው ጉዳዮችም አብራርተዋል። በምርጫ ወቅት የሚኖረውን ደህንነት አስመልክቶ የኢትዮጵያ ብሔራዊ ምርጫ ቦርድ በሀገሪቱ ያለውን የጸጥታና ደህንነት ሁኔታ እየተሻሻለ ይሄዳል የሚል እምነት እንዳለውም ገልጿል። ጉዳዩን የተከታተለችው ስመኝሽ የቆይናት እንደሚከተለው ታሰማናለች። አዲሱ የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን ወደ ስልጣን ከመጡ በኋላ በምክር ቤቱ የውጭ ጉዳዮች ኮሚቴ አዲስ ሊቀመንበር ሆነው የተመረጡት ግሪጎሪ ሚክ በኢትዮጵያ ትግራይ ክልል በተከሰተው ግጭት ዙሪያ ያለው ከፍተኛ የመረጃ እጥረት በአስቸኳይ መፈታት እንዳለበት ያሳሰቡት በዚህ ሳምንት መጀመሪያ በዓለም አቀፍ ስልት ጥናት ማዕከል አማካኝነት በተካሄደው ውይይት ላይ ነው። ሚክ በተለይ ምርጫ ደረሰበት ወቅት በክልሉ ያለውን ሁኔታ በትክክል ማወቅ በጣም አስፈላጊ ነው ሲሉ ተናግረዋል። ገለልተኛና ነፃ ምርጫ ለማካሄድ የሚያስፈልገው ሁኔታ መሟላቱ ሳይረጋገጥ ምርጫ ማድረግ አይቻልም። ስለዚህ ቅድሚያ ሊሰጠው የሚገባው ኢትዮጵያ ውስጥ ከሚመለከታቸው አካላት ጋር በመሆን የተጀመረው ለውጥ ወደ ነበረበት መመለስ ነው። ኢትዮጵያ ስድስተኛውን አገራዊና ክልላዊ ምርጫ ግንቦት 28 2013 ዓ ም እንደምታካሂድ ማስታወቋን ተከትሎም ሚክ በሀገሪቱ የተለያዩ አካባቢዎች ያሉ ግጭቶች ቆመው ለምርጫ አመቺ ሁኔታ የሚፈጠርበት ሁኔታ ላይ ቅድሚያ ተሰጥቶ ሊሰራ ይገባል ሲሉ አሳስበዋል። ህብረተሰቡ በሚደረገው ምርጫ እንዲተማመን ሁሉም ሰው በምርጫው ላይ ለመሳተፍ እችላለሁ የሚል ስሜት እንዲሰማው መደረግ አለበት። ሌላው ግልጽ ነገር ደግሞ የሚታየው የሰብአዊ ጉዳትና የመብት ጥሰት እንዳይቀጥል መደረግ አለበት። ከምርጫ ጋር ተያይዘው የሚነሱ የጸጥታና አለመረጋጋት ጉዳዮች በምርጫ ሂደቱ ላይ እየፈጠረ ያለውን ስጋት በተመለከተ ያናገርናቸው የምርጫ ቦርድ ኮሚኒኬሽን አማካሪ ሶሊያና ሽመልስ በበኩላቸው ሀገሪቱ ያለችበት የጸጥታ ሁኔታ ከምርጫ ጋር እንደሚገናኝ በመግለጽ በመጪዎቹ ሶስት ወራት የሀገሪቱ የጸጥታ ሁኔታ በሚሻሻልበት ሁኔታ ላይ ቦርዱ ከሚመለከታቸው አካላት ጋር አብሮ እየሰራ መሆኑን ተናግረዋል። እንግዲህ ምርጫው የምርጫው ጊዜ እስኪደርስ ድረስ የሚኖሩ የሰላም ሁኔታ ይሻሻላል። በተለይ ደግሞ ቦርዱና መንግስት ማቋቋመው የዚህ የምርጫ ጸጥታና ደህንነት ታስክ ፎርስ ውስጥ የኢትዮጵያ ብሔራዊ ምር የምርጫ ቦርድም እንደ አንድ አባል ሆኖ የምርጫ ጸጥታ ቅድ ሲወጣ እንዴት ነው መውጣት ያለበትና በዛ ውስጥ የምርጫ መቶችም ሳይጣበቡ መራጮችም፣ እንዲሁም ደግሞ ምርጫው ላይ የሚሳተፉ ፓርቲዎችም በአግባቡ እየተንቀሳቀሱ በሌላ በኩል ደግሞ የምርጫ ጸጥታ የሚከበርበት ሁኔታ እንዴት ነው የሚለው ላይ የኛን ግባት እየሰጠን ነው። ስለዚህ ተስፋ የምናደርገው ምንድን ነው እነዚህ ሁኔታዎች እየተሻሻሉ በእኛም በኩል ደግሞ በመንግስትም በኩል ደህንነትን የመጠበቅ ሁኔታ፣ የሰላምና ጸጥታን የመጠበቅ ሁኔታ እየተሻሻለ የሚሄድበት በቦርዱን በኩል ደግሞ ከምርጫ ጋር የተገናኙ በተለይ ኢሌክትራል ቫዮለንስ ሊሆን ይችላሉ የምናስባቸውን ነገሮች ወይ ቶሎ አይደንቲፋይ ማድረግና መለየት ወይም ደግሞ ከሆኑ በኋላ ደግሞ ቶሎ ምላሽ ለመስጠት የሚቻልበትን ደግሞ የራሳችንንም የምርጫ ኦፕሬሽን ውስጥ የተገናኘ ሲስተም መፍጠርን ማድረግን እንግዲህ ሁለቱንም አድርገን እየሰራ ነው። የጸጥታ ሁኔታን አስቀድሞ ማረጋገጥ ግን የቦርዱ ኃላፊነት አለመሆኑንና የሚመለከታቸው የመንግስት አካላት በዚህ ጉዳይ መጠየቅ እንዳለባቸው አበክሮ የገለጹት ሶሊያና የሀገር ውስጥ ተፈናቃዮች ባሉበት ሆነው መምረጥ በሚችሉበት ሁኔታ ላይ ቦርዱ እየሰራ እንደሆነም አክለው አብራርተዋል። ሞባይል ፖሊንግ ስቴሽንስ የምንላቸው ተንቀሳቃሽ የምርጫ ጣቢያዎች ምን ያህሎች መቋቋም አለብን፣ የት አካባቢ ነው የሚቋቋሙት የሚለው የተፈናቀሉ ዜጎችና የተለያዩ ከመኖሪያ ቀያቸው በተለያየ ሁኔታ የሚኖሩ ሰዎችን ይጨምራል። ለምሳሌ ወታደሮች፣ ተማሪዎች የመሳሰሉትን እነሱ የሚጨምር ስለሆነ እሱንም በሚያካትት መልኩ እየተዘጋጀንበት ነው ማለት ነው። ስለዚህ የተፈናቀሉ ሰዎች ባለንበት ኦርጋናይዝ ሆኖ መረጃ መሰረት ድምጽ የሚሰጡ የሚደረግበትን እድል አንደኛው። ቦርዱ የዓለም አቀፍ ስልት ጥናት ማዕከል ባዘጋጀው የድህረ ገጽ ውይይት ላይ ተገኝተው ንግግር ያደረጉት ሚክ ዲሞክራቶች የተቆጣጠሯቸው የሕግ አውጪውና የመወሰኛው ምክር ቤቶች በአፍሪካ ላይ የሚያራምዱት አቋም ምን እንደሚመስል አብራርተዋል። ከሰሞኑ ግጭቶች የበዙባት ኢትዮጵያን ወክላ የአዲስ ስታንዳርድ ሚዲያ መስራች መስራችና ባለቤት የሆነችው ጸዳለ ለማ ወቅታዊ ጉዳዮችን ለሊቀመንበሩ አስረድታለች። በትግራይ ክልል እየተካሄደ ያለው ግጭት ሙሉ ለሙሉ ቆሞ ወደ ክልሉ በቂ እርዳታ እንዲዳረስ ለማድረግ ዩናይትድ ስቴትስ ከፍተኛ ግፊት ማድረግ አለባት ያለችው ጸዳለ ከምርጫ በፊት የታሰሩ የተቃዋሚ ፓርቲ መሪዎችና አባላትም እንዲፈቱ ጠይቃለች። an election in which only a few parties are enthusiastically campaigning, talking about እያወራን ያለ ነው። በጣም ጥቂት የፖለቲካ ፓርቲዎች ብቻ የምርጫ ዘመቻ እያደረጉበት ስላለው እና በሺዎች የሚቆጠሩ የተቃዋሚ ፓርቲ አባላት እና የበላይ አመራሮች የታሰሩበት ምርጫ ነው። ይህ ደግሞ በተለይ በኦሮሚያ ክልል በስፋት ይታያል። ከኢትዮጵያ በተጨማሪ በቅርቡ ከፍተኛ ለመረጋጋት የተከሰተበት ምርጫ ያካሄደችው ዩጋንዳን ወክላ ጋዜጠኛና የሰብአዊ መብት ተሟጋች የሆነችው ሮዝቤል ኳጓሚሬ ባደረገችው ንግግርም ላለፉት ሰላሳ አምስት አመታት በስልጣን ላይ የቆዩት ዮሪ ሙሴቬኒ ሰላማዊ የስልጣን ሽግግር እንዲያካሂዱ አሜሪካ ግፊት እንድታደርግ ጠይቃለች። Many people are, are really, really hopeful that we can see a peaceful power transition. In ባይን አስተዳደር ኢትዮጵያንና ዩጋንዳን ጨምሮ ከአፍሪካ ሀገራት ጋር በሚኖረው ግንኙነት ዋና ትኩረቱን የሚያደርገው ድንበር ተሻጋሪ በሆኑ ችግሮች ዙሪያ መሆኑን ሚክ በውይይት ወቅት አበክረው ተናግረዋል። በትራምፕ አስተዳደር ወቅት አፍሪካ እኩል ድምጽ እንዳይኖራት የበታች ተደርጋ ቆይታለች ያሉት ሚክ የአየር ንብረት፣ ኢኮኖሚ፣ የሰላምና ጸጥታ ጉዳዮች የባይደን አስተዳደር በአፍሪካ ዙሪያ የሚያተኩርባቸው ጉዳዮች እንደሆኑ አስረድተዋል። በተለይ ሰላምና ጸጥታን በተመለከተ በአህጉሪቱ ውስጥ ተቀማጭ የሆኑ የዩናይትድ ስቴትስ ወታደሮች ሚናና አስፈላጊነት እንደገና እንደሚፈተሽ የጠቆሙት ሚክ ዩናይትድ ስቴትስ በሚቀጥሉት አስርት ዓመታት አለመረጋጋት የሰፈነባቸው ሀገራትን ቁጥር በግማሽ ለማውረድ አለማ እንደምትሰራ ተናግረዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። ትናንት ነው ምሽት ኢትዮጵያ የዓለም አቀፍ ጉባኤዎች አውደ ርዕዮችና ሁነቶች ማይስ ኮንቬንሽን ቢሮ በይፋ መመስረቷን ተከትሎ የቱሪዝም ኢትዮጵያ ዋና ዳይሬክተር አቶ ስለሺ ግርማ የኢትዮጵያ ኤቨንትስና ኤግዚቢሽን አዘጋጆች ማህበር ምክትል ሊቀመንበር አቶ ነብዩ ለማና የኢትዮጵያ ቱር ኦፕሬተርስ ማህበር ፕሬዚደንት ወይዘሮ አንድነት ፈለቀን አነጋግረን ከቢሮው የሚጠበቁ ስራዎች ምን እንደሆኑና ይህ የቱሪዝም ዘርፍም ሀገሪቱን እንዴት እያገዘ እንደሆነ አስደምጠናችሁ ነበረ። ዛሬ ምሽት ደግሞ ከኮቪድ-19 ጎን ለጎን ይታሰብበት ይገባል ያሉትን የሀገሪቱን የጸጥታ ጉዳይ በተመለከተ እንግዶቻችን ያካፈሉን ሀሳቦች ይደመጣሉ። ኤደን ገረሙት አቅርባልናለች። የአዲስ አበባ የሆቴል ባለቤቶች የንግድ ማህበር በሚያዝያ 2012 ባወጣው ሪፖርት መሰረት ኮቪድ-19 ወደ ኢትዮጵያ ከገባበት ጊዜ አንስቶ ሀገሪቱ በየወሩ 35 ሚሊዮን ዶላር በሆቴልና ተያያዥ ዘርፎች እያጣች መሆኑን አስታውቋል። በመርሃ ግብርና ኢቨንትስ እንዲሁም በአስጎብኚዎች ዘርፍም የሚሰሩ አካላትም ተመሳሳይ ኪሳራ እንዳጋጠማቸው እየገለጹ ነው። ከዚህ በተጨማሪም በአሁኑ ሰዓት በሀገሪቱ ያለው ትልቁ የአውደ ርዕይ ማዕከል ለኮቪድ-19 ሕሙማን ማረፊያ አገልግሎት መዋሉን ጨምሮ በተለያዩ የሀገሪቱ ክፍሎች እየተነሱ ያሉ የጸጥታ ችግሮችም ቱሪስቶች ወደ ሀገሪቱ ፊታቸውን እንዳያዞሩ ገበያውን ይበልጡን እያቀዛቀዙት እንደሆኑ አቶ ነብዩ ያስረዳሉ። እኛ ሀገር ነውሞ ትንሽ የከፋው ብለን የምንወስደው አሁን ባለው ሁኔታ ነኝ። የቬኒዎቹ ባለ አንደኛው የሚሊኒየም አዳራሽ አሁንም ለኮቪድ ትሪትመንት ሴንተር እየጠቀሙበት ነው ያሉት፣ መቼ እንደሚወጡም ግልጽ የተቀመጠ አቅጣጫ የለም። ስለዚህ ኢቬንቶቹንም ፕላን ለማድረግ የሚያስችል ሁኔታ ውስጥ አይደለም ያለ ነው። ኢሴን ብንወስድ ለኮንፈረንስ የምንጠቀማቸውን ፋሲሊቲዎች በካፓሲቲውን በአንድ አራተኛ ቀንሷል በዚህ በሶሻል ዲስታንሲንግ ሜር ምክንያት እሱ ትልቅ ክፍተት ፈጥሮብናል። አሁንም ድረስ ሌሎቹ በርካታ ያሉት ችግሮች እንዳለ ነው። ለምን እንደሱ እየተንቀሳቀሰ ባለመሆኑ በርካታ ድርጅቶች ከገቢያው እየወጡ ያሉበት ሁኔታ አለ። ምንም ገቢ ሳያገኙ ወጪ ብቻ እያወጡ እየቆዩ ስለነበረ፣ ያው እየቻለው አሁንም ድረስ አለ፣ ያልቻለው ደግሞ ሰራተኞቹን እየበተነ ቢሮ እየዘጋሚ ያለበት ሁኔታ አለ። አሁንም ድረስ እንደት በደንብ አፌክት አድርጎታል። በርካታ ስራ ይፈልጋል። ያው አንድ የወደቀን ነገር ማንሳት አዲስ ከመስራት የበለጠ ጉልበትም ሊፈልግ ይችላል። አብዛኛውን ጊዜ ከኮቪድ ጋር ተያይዞ ያለውን ነገር በተመለከተ ወጥቷል። የኮቪድ ፕሮቶኮል ሁሉም የሚሰሩ ኢቬንቶች ላይ እንዲተገበር ማድረግ ከተቻለ ሰዎችን ማምጣት የሚቻሉበት ሁኔታ አለ። እሱ ላይ በጥተው ይሰራሉ ብለን እናስባለን። እኛም ማገዝ ያለብን የሚያገዝ ናቸው። ቶሎ አቅጣጫዎች ተቀምጠው ቬኒዎች ወደ ተለመደ ተግባራቸው እንዲገቡ የማስደረግ ፍላጎት ነው ያለው። የጸጥታው ጉዳይ ሶስት አመታት ወደዚህ ግን ትንሽ እየተፈጠሩ ያሉ ነገሮች አሉ። እንግዲህ የጦርነቱ ጉዳይ የአገሪቱን ኢሜጅ ያበላሽቶታል በብዙ መልኩ እና ጦርነት አለ የሚለው ነገር አሁንም በየቀኑ በምዕራባውያን ሚዲያ የሚወጣው ከጦርነቱ ጋር ተያይዞ ያለው ከረሃብ ጋር ተያይዞ ያለው መረጃ ስለሆነ መጥፎ ጥላሸት አምጥቷል ብለን እናስባለን። ይሄንን ለመመለስ ግን አንደኛው መንገድ የተለያዩ እውነቶችን በሀገር ውስጥ ማካሄድ መቻል አሁን ኔጌቲቭ ሚዲያ ኢምፕሊኬሽን እንዳለው እነዚህ የጦርነት እና የራብ ዘገባዎች የኢቬንቶቹ መካሄድ ደግሞ የሚሰጡት መልካም ገጽታ ግንባታ አለ። ከዛ አንጻር ኢቬንቶቹ እንዲካሄድ ጥረት ማለት ለምን አዲስ አበባ ውስጥ እና በጣም በርካታ ሀገሪቱ ክፍሎችም ዞሮ ዞሮ ኢንተርናሽናል ኢቬንቶች ከታሰቡ የሚሰራው ፋሲሊቲ ያለው አዲስ አበባ ስለሆነ የጸጥታ ችግር የሚባል በአብዛኛው የለውም ያለው አሁን ኢቬንቶቹን ኢንተርናሽናል ኢቬንቶቹ ማካሄድ ከተቻለ እንዲያውም የሀገሪቱን የጠፋውን ሜጅ ቶሎ ብሎ ለመመለስ አንድ እድል ነው ብለን ነው የምናምኑ። በኮንቬንሽን ቢሮን በዛ ደረጃ ተረድቶት ነው እየሰራበት ያለው። የኢትዮጵያ ቱር ኦፕሬተርስ ማህበር ፕሬዚዳንት ወይዘሮ አንድነት ፈለቀም የማይስ ቱሪዝሙ መጀመር ለወደፊቱ ትልቅ ተስፋ የሚጣልበት ቢሆንም በሀገሪቱ ጸጥታ ዙሪያ የሚነገሩ ዜናዎች ግን ጎብኚዎችን እያራቁ በመሆናቸው ከኮቪድ-19 ጎን ለጎን ሊታሰብበት ይገባል ይላሉ። ማይስ ያው አንድ የቱሪዝም ሴክሽን ነው። እንግዲህ በጣም ብዙ በተሻለ የመክፈል አቅም ያላቸውን እንግዶች የሚችል የቱሪዝም እንግዲህ አንድ ዘርፍ ነው። ተሻለ ገቢ እናገኛለን። የተሻለ ደግሞ በሆቴሎች አማካኝነት ብዙ የስራ ዕድል ይፈጠራል እና ተያያዥነት ያላቸው አገልግሎት ሰጪ ሬስቶራንቶች ክበንሻፕ ያላቸው እና ተመሳሳይ አገልግሎት የሚሰጡ አገልግሎት ሰጪዎች በሙሉ ከዚህ ይጠቀማሉ። እስካሁን ድረስ ያው እንደዚህ ኦፊሻሊ በተደራጀ መልኩ ማይሰን አስተዋውቆ ትልቅ ሌላውን ቱሪዝም እንደምናደርገው አስተዋውቆ ገበያ ፈልጎ የሚያመጣ ድርጅት ሳይኖር ያው ብዙ ስብሰባዎች ይካሄዳሉ ስብሰባዎች ይካሄዳሉ። ስለዚህ ያለው ፖቴንሻል በተለይ ደግሞ የአዲስ አበባ ሆቴሎችን ምን ያህል ስብሰባዎች እንደሚያንቀሳቀስ ስለሚታወቅ ይሄ በደንብ ተይዞ እንደ አንድ ትልቅ ፕሮዳክት ቢሸጥ በጣም ትልቅ ገበያ ያመጣል። በጣም ብዙ ነገሮችን ብዙ ቅንጅትን በጣም ብዙ ስራን የሚጠይቅ ሴክሽንን ነው። በተለይ ደግሞ ከሰላም ጋር ተያይዞ ከሴኩሪቲ ጋር ተያይዞ እንደዚሁም መሰረታዊ የሚባለው ለትራቭል የሚያስፈልጉ እንደ ቴክኖሎጂ አይነት መሰረተ ልማቶችን ማስተካከል በጣም ግድ ይላል። እንደ አጋጣሚ ሆኖ ነገሮች በጣም በተባባሱበት ወቅት የኮቪዱ ችግር ስለነበረ ኮቪዱ ሸፍኖታል። ይሄ ሆኖ ነው እንጂ መደበኛ እንደባለፉት ባለፉት አመታት የሚሰራበት አመት ቢሆን የቱሪዝም ኢትዮጵያ ዋና ዳይሬክተር አቶ ስለሺ ግርማ በኢትዮጵያ የሚነሱ ግጭቶች እስካሁን ባለው ተሞክሮ ለጎብኚዎች ስጋት የሆኑበት ጊዜ እንደሌለ በመጥቀስ ከዚህ ጋር በተያያዘ የማይስ ኮንቬንሽኑ ቢሮ ከፍተኛ የሆነ የማስተዋወቅና የማበረታታት ስራዎችን እንደሚሰራና በመጪው አስር አመት ውስጥም ሀያ በመቶ የሚሆኑ ጎብኚዎች በዚህ ዘርፍ አማካኝነት የሚመጡ እንደሚሆኑ ጨምረው አስታውቀዋል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ። አድማጮቻችን፣ የዛሬው የጋቢና ቪኦኤ መሰናዶ በዚሁ ተጠናቋል። ሀብታሙ ስዩም በመስተንግደው፣ ኤልያስ አስማረ ደግሞ በቅንብሩ አብረናቸው አምሽተናል። የነገሴ በለን መልካም ምሽት።